ፕሬዚደንት ኢሳያስ አፈወርቂ በብሔራዊ ቤተ መንግሥት ባደረጉት አጭር ንግግር ላይ የኢትዮጵያና የኤርትራ ሕዝብ ሁለት የተለያዩ ሕዝብ ናቸው የሚል ሞኝ ነው ብለዋል። ፕሬዚደንት ኢሳያስ ከመሩት ከፍተኛ ቡድናቸው ጋር አዲስ አበባ ላይ እጅግ የደመቀ አቀባበል እንደተደረገላቸው መለስካቸው አማሃ እዚያው ተገኝቶ ማስተዋሉን ዘግቧል። የአዲስ አበባና የአካባቢዋ ሕዝብ የቦሌን መንገድ ይዞ ቦሌ ዓለም አቀፍ አውሮፕላን ጣቢያ መግቢያ ድረስ መደርደር የጀመረው ገና ከንጋቱ አስራ ሁለት ሰዓት አካባቢ እንደነበረ የተመለከቱ ይናገራሉ። በመደበኛ አጠራሩ አፍሪካ ጎዳና፣ በተለምዶ ስያሜው ደግሞ ቦሌ መንገድ ለወትሮውም ቢሆን ቅዳሜ ጠዋት የተሽከርካሪው ቁጥር ብዙ የሚባል አይደለም። ዛሬ ግን ከዘወተሩ ቅዳሜም ያነሰ ነበረ። በዛሬው ቅዳሜ በተሽከርካሪው ፈንታ እግረኛው እጅግ ብዙ ነበር። ፕሬዚዳንት ኢሳያስን ሊቀበል የወጣው ይህ ህዝብ የሁለቱን አገሮች ሰንደቅ ዓላማ ያውለበልባል። ወጣቶችና ህጻናት በፊቶቻቸው ላይና በቀኝና በግራ ጉንጮቻቸው የሁለቱን አገሮች ሰንደቅ ዓላማ ቀለሞች ተቀብተዋል። እዚያም እዚህም እልታለ ይጨፈራል። አውሮፕላን ማረፊያ ውስጥ ደግሞ ከፍተኛ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች፣ የኪነ ጥበባት ሰዎች ተሰልፈው የፕሬዝዳንት ኢሳያስን መምጣት ይጠባበቃሉ። ልክ ሶስት ሰዓት ከአርባ ስምንት ደቂቃ ሲሆን ፕሬዝዳንቱን የያዙ አውሮፕላን ደረሰ። እንደ ቆመም ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸው የክብር ዘቡን ሰልፍ ጎበኙ። የሁለቱ አገሮች ብሔራዊ መዝሙሮችም በሙዚቃ ቡድኖች ተሰሙ። ጠቅላይ ሚኒስትሩ ፕሬዚዳንቱን የተቀበሏቸው በመድፍ ተኩስ ጭምር ነበረም። ፕሬዚዳንት ኢሳያስና የመሩት የልኡካን ቡድን በብሔራዊ ቤተ መንግሥት የምሳ ግብዣ ተደርጎላቸዋል። በምሳ ግብዣው ላይ ፕሬዚዳንት ኢሳያስ በትግርኛ ቋንቋ ባደረጉት አጭር ንግግር የኢትዮጵያንና የኤርትራን ሕዝቦች ሁለት የተለያዩ ሕዝቦች ናቸው የሚል የተሳሳተ ወይንም ሞኝ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ ከምሳ በኋላ ወደ ሐዋሳ ከተማ ለጉብኝት አቅንተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ